bula amma sagantaa ራዲዮ ጣቢያ ነው በዩናይት ስቴትስ ታሪክ ታይቶ የማይታወቅ በተባለ ስነስርዓትና ሁኔታዎች ውስጥ ትላንት በዓለ ሲመታቸው የተከናወነው 46ድተኛው የዩናይት ስቴትስ ፕሬዚዳንት ጆሴፍ አር ባይደን ናቸው። ቃለ በፈጸሙ ሰዓታት ውስጥም አስተዳደራቸው ቅድሚያ ስለሚሰጣቸው አጣዳፊ ጉዳዮች ይፋ በማድረግ አንዳንድ ውሳኔዎችንም መውሰድ ጀምረዋል። የሥነ ሥርዓቱን አፈጻጸም የሚቃኝ ዘገባ በዕለቱ አቢሬስ ይዘናል። በትግራይ በረሃብ ለሕልፈት የሚዳረጉ ሰዎች መኖራቸውንና ከአራት ሚሊዮን በላይ ሕዝብ ለረሃብ ተጋልጠዋል ሲል የክልሉ ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ አስታወቀ። 92 የምግብ እርዳታ ማከፋፈያ ማዕከሎች መቋቋማቸውን የተናገረው ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን በበኩሉ የተረጂው ቁጥር 25 ሚሊዮን መሆኑንና ሁሉንም እርዳታ ፈላጊ እንደሚደርስ በረሃብ ለሕልፈት የሚዳረግ ያለመኖሩንም አመልክቷል። በዚህ ላይ የተጠናቀሩ ዘገባዎች አሉን። በሌላ ዜና በትግራይ ክልል መቀሌ፣ ውቅሮ፣ አዲግራትና ዳጋ ሐሙስ አካባቢዎች የስልክ በተጨማሪም መቀሌ ውስጥ ደግሞ የኢንተርኔት አገልግሎት እንደገና ማስጀመሩን ኢትዮ ቴሌኮም አስታውቋል። የዚህንም ዝርዝር ይዘናል። ሐሙስ ጥር 13 2013 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅ ይታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከእለቱ ዋና አዘጋጅ ሰለሞን አባተና እንዲሁም ብያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና እናስለኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ትናንትና ሁለት አርባ ስድስተኛው የዩናይትድ ስቴትስ ፕሬዝደንት ሆነው ቃለ መሀላቸውን የፈጸሙት ጆ ባይደን እና ምክትላቸው ካመላ ሀሪስ ከዛሬው የመጀመሪያ ሙሉ የስራ ቀናቸው አብዛኛውን ትኩረታቸውን በፌዴራሉ መንግስት የኮቪድ-19 ምላሽ ላይ አውለዋል። ጆ ባይደን በአስተዳደራቸው የመጀመሪያዎቹ አንድ መቶ ቀናት የኮቪድ-19 ክትባት እንቅስቃሴን በማጠናከር አንድ መቶ ሚሊዮን ክትባቶችን ለአሜሪካውያን ለማዳረስ እቅድ ማውጣታቸው ይታወቃል። ጆ ባይደን በበዓለ ሲመት ንግግራቸው ለመረጧቸው ብቻ ሳይሆን ለመላ አሜሪካውያን ፕሬዝደንት ሆነው እንደሚያገለግሉ ቃል ገብተዋል። በፕሬዝደንት ባራክ ኦባማ አስተዳደር ዘመን ለስምንት ዓመታት በምክትል ፕሬዝደንትነት ያገለገሉት ባይደን ትናንቱኑ ከቃለ መሐላቸው በኋላ ወደ ስራ በመግባት በርከት ያሉ አስፈጻሚ ትዕዛዞችንና ፕሬዚደንታዊ ደንቦችን ፈርመው አውጥተዋል። አዲሱ ፕሬዚደንት በመጪዎቹ አስር ቀናትም በርከት ያሉ መሰል እርምጃዎችን እንደሚወስዱ ያስተዳደራቸው ረዳቶች አመልክተዋል። ጆ ባይደን ትናንት ከቃለ መሐላ ስነ ስርአታቸው በኋላ ዋይት ሀውስ እንደገቡ ተሰናባቹ ፕሬዚደንት ዶናልድ ትረምፕ እጅግ መልካም የሆነ ደብዳቤ ያሉትን ትተውልኛል ብለዋል። የጻፉት በግሌ ስለሆነ ዝርዝር ውስጥ አልገባም ሲሉም አክለዋል። በመጽሔት ክፍለ ጊዜ በአብይ ርዕስ ዝርዝር ዘገባ ይኖረናል። ይህ በዚህ እንዳለ የጀርመን ቻንስለር አንገላ መርክል ከአዲሱ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ጋር ከቀደመው አስተዳደር ይልቅ ለስምምነት የበለጠ እድል ተከፍቷል ሲሉ ተናገሩ። አስከትለው ግን አሁንም ቢሆን ሀገራቸው ጀርመንም ትሁን አውሮፓ እንደ አህጉር እንደ ድሮው በዩናይትድ ስቴትስ ድጋፍ ላይ መተማመን አይችሉም የሚለው እምነታቸው እንዳለ መሆኑን አልሸሸጉም። መርክል በርሊን ውስጥ በሰጡት ቃል ባይደን በመጀመሪያ ቀናቸው ያወጧቸው አስፈጻሚ ትዕዛዞችን በመመልከት በብዙ ጉዳዮች ስምምነት እንደሚኖረን ተረድቻለሁ ብለዋል። ባይደን ዩናይትድ ስቴትስ ከዓለም የጤና ድርጅት እንዳትወጣ፣ የፓሪሱን የአየር ንብረት ውልም ተመልሳ እንድትቀላቀል መወሰናቸውና ፍልሰትም በሚመለከት ያላቸው አቋም ጀርመንና ዩናይትድ ስቴትስ አብረው መስራት የሚችሉባቸው ጉዳዮች መሆናቸውን ጠቅሰዋል። ሁሉም የፖለቲካ ጉዳዮች ከአዲሱ ፕሬዚደንት ጋር እንስማማለን ማለት ግን አይደለም ብለዋል መርከብም አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ወረርሽኝ ይዞታ ዜና በኢትዮጵያ እስከ ትናንት ረቡዕ ድረስ የተመዘገበው በኮሮና ቫይረስ መያዛቸው የተረጋገጠ ሰዎች ቁጥር 132034 መድረሱን ከጤና ጥበቃ ሚኒስቴር የወጣው ዕለታዊ መግለጫ ያሳያል። በበሽታው ሳቢያ ሕይወታቸው ያለፈው ሰዎች ቁጥር ደግሞ 2044 ደርሷል። ትናንት ትናንትና 4085 ሰዎች በሀገሪቱ ዙሪያ ተመርምረው ሦስት መቶ ሰባት ሰዎች ላይ ቫይረሱ መገኘቱንም መረጃው ያሳያል። በዚሁ ዕለት ሰባት ሰዎች በሙሉ አዲስ አበባ ውስጥ በሚገኙ የሕክምና ተቋማት በኮሮና ቫይረስ ሳቢያ ህይወታቸው ማለፉንም ጨምሮ አስታውቋል። በቫይረሱ ከተጠቁት ከጠቅላላው መካከል ከ12635ቱ በስተቀር 117353 ሰዎች እንዳገገሙ ነው መረጃው የሚያሳየው። በዚምባብዌ ደግሞ የውጭ ጉዳይና የዓለም አቀፍ ንግድ ሚኒስትር የነበሩት ሱቢሲዮ ሞዮ በኮቪድ-19 ሳቢያ ህይወታቸው ማለፉን የሀገሪቱ መንግስት አስታውቋል። ሞዮ ከሶስት ዓመታት በፊት የወቅቱም ፕሬዚደንት ሮበርት ሙጋቤን ከስልጣን ያወረደውና ኤመርሰን ሙናንጓጓን በምትካቸው የሰየመው መፈንቅለ መንግስት ቃል አቀባይ የሆኑ የጦር ሰራዊት ጀነራል እንደነበሩ ይታወሳል። የ61 አመቱ ሞዮ ዚምባብዌ ውስጥ ባለፈው ስድስት ወራት ውስጥ በኮቪድ ሳቢያ ህይወታቸው ያለፈ ሶስተኛ የካቢኔ ሚኒስትር ነው የሚሆኑት። ዩናይትድ ስቴትስ የኮቪድ-19 ክትባት ለድሆች ሀገሮች ለማዳረስ በሚንቀሳቀሰው አለም አቀፉ መርሃ ግብር መሳተፍ እንደምትጀምር የብሔራዊ የአለርጂና ተላላፊ በሽታዎች ተቋም ዋና ስራ አስኪያጁና የሀገሪቱ ከፍተኛው የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ አስታወቁ። የአዲሱ ፕሬዝደንት ጆ ባይደን ዋና የህክምና ጉዳዮች አማካሪ የሆኑት ፋውቺ ዛሬ ሐሙስ ለዓለም የጤና ድርጅት ስራ አስፈጻሚ ቦርድ የርቀት የቪዲዮ ጉባኤ ላይ ባሰሙት ንግግር ዩናይትድ ስቴትስ ኮቬክስ በሚል ምህጻረ ቃል በተመሰረተው በአለም የጤና ድርጅቱ የሚመራውን የኮቪድ-19 ክትባት ተደራሽነት ተቋምን ትቀላቀላለች ብለዋል። የሚገባትን መዋጮም ትሰጣለች ብለዋል ፋውቺ። አዲሱ ፕሬዝደንት ጆ ባይደን በመጀመሪያው የስራ ቀናቸው ትናንት ሀገራቸው ከዓለሙ የጤና ድርጅት ጋር ያላትን ግንኙነት እንድትቀጥል አስፈጻሚ ትዕዛዝ ማስተላለፋቸው ይታወቃል። የቀደሙት ፕሬዚደንት ዶናልድ ትራምፕ ደብሊዩ ኤች ኦ ቻይና በሀገሯ ውሃን ከተማ የመነጨውን ኮሮና ቫይረስን አስመልክቶ እውነቱን እንድትሸሽግ ረድቷል ብለው ከወነጀሉ በኋላ ዩናይትድ ስቴትስን ከድርጅቱ እንድትወጣ አድርጋለሁ ብለው መወሰናቸው ይታወሳል። የደብሊዩ ኤች ኦ ዋና ዲሬክተር ዶክተር ቴድሮስ አድሃኖም ነው። የዶክተር ፋውችን መግለጫ ተከትሎ የዛሬው ዕለት ለዓለም አቀፍ ጤና ጥሩ ቀን አብስረዋል ብለዋል። በተዛመደ የኮቬክስ የኮቪድ ክትባት ዓለም አቀፍ ስብስብ ዜና ይህ የአውሮፓውያን 2021 ዓ ም ተቋሙ ለድሃ ሀገሮች 1.8 ቢሊዮን ክትባቶችን ለማድረስ እቅድ መያዙን ሮይተርስ ዘግቧል። የአሜሪካ ድምፅን ጨምሮ አምስት የዩናይትድ ስቴትስ መንግስት የዜና ተቋማትን የሚያስተዳድረው የዩናይትድ ስቴትስ ዓለም አቀፍ ሚዲያ ተቋም ዩኤስኤጂኤም ዋና ስራ አስፈጻሚ ማይክል ፓክ ፕሬዚደንት ጆ ባይደን ጥያቄ ስራቸውን ለቀቁ። ማይክል ፓክ በድርጅቱ ዋና ስራ አስፈጻሚነት ያሳለፉት የሰባት ወራት ጊዜ በትርምስ የተወረሰ የነበረ ሲሆን በፍርድ ቤት ክሶች ቀርበውባቸዋል። ከተቋማቱ ባልደረቦች የውስጥ ጥቆማ መጥቶባቸዋል። በዩናይትድ ስቴትስ ምክር ቤት ተጠርተው ቃላቸውን ሰጥተዋል። ተቋማቱ አሰራር ውስጥ ጣልቃ እንዳይገቡም በፍርድ ቤት እግድ ተጥሎባቸዋል። ትናንትና ከዋይት ሀውስ በተሰጠው መግለጫ እንደተመለከተው በማይክል ፓክ ምትክ በአሜሪካ ድምፅ ከ30 ዓመታት በላይ ተመክሮ ያስቆጠሩት የፕሮግራም ዲሬክተሯ ኬሊቻው ባባቂ ዋና ስራ አስፈጻሚ እንዲሆኑ ተሹመዋል። መጨረሻም ኢራቅ ዋና ከተማ ባግዳድ ውስጥ ገበያ ላይ በደረሱ ሁለት አጥፍቶ ጠፊ የቦምብ ጥቃቶች ቢያንስ 23 ሰዎች መገደላቸው ተዘገበ። ባብ አልሻርኢ የሚባለው መሃል ባግዳድ ቀበሌ ለተፈጸመው ጥቃት እስካሁን ኃላፊ ነኝ ያለ ወገን የለም። እንደ አውሮፓውያን አቆጣጠር በ2017 የእስላማዊ መንግስት የተባለው ቡድን ድል ከተመታ ወዲህ እንዲህ ያሉት ባግዳድ ውስጥ ይደርሱ የነበሩ ጥቃቶች ጋብ ብለው እንደነበረ የሚዘነጋ አይደለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃል። ቆንጅታየ፣ ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ጥር 13 2013 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀምረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 943ና እንዲሁም በላይ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ የቀድሞ ምክትል ፕሬዚዳንት ጆሴፍ አር ባይደን ትናንት ረቡዕ በአሜሪካ ታይቶ የማይታወቅ በተባለ በዓለ ሲመታቸው የዩናይትድ ስቴትስ 46ኛ ፕሬዚዳንት በመሆን ቃለ መሃላ ፈጽመዋል። አስተዳደራቸው ቅድሚያ ስለሚሰጣቸው አጣዳፊ ጉዳዮችም ይፋ ያደረጉ ሲሆን የስልጣን መንበሩን በተቀዳጁ በሰዓታት ውስጥ አንዳንድ ውሳኔዎችንም ከወዲሁ መውሰድ ጀምረዋል። የተለያዩ የአሜሪካ ድምፅ ዘጋቢዎች ያጠናቀሯቸውን ሪፖርቶች ጨምቆ ደረጀ ደስታ ለዕለቱ አብይ ርዕስ እንዲህ ያቀርበዋል። የዩናይትድ ስቴትስ ፕሬዝደንታዊ የስልጣን ሽግግር በትናንትና ዕለት ሰላማዊ በሆነ መንገድ ተካሂዷል። ለየት ያለ የጸጥታ ጥበቃ በተካሄደበት ሁኔታ ፕሬዝደንት ባይደን ቃለ መሃላቸውን ፈጽመዋል። የ78 ዓመት ዕድሜ ባለጸጋ ዲሞክራቱ ጆሴፍ አር ባይደን ለ36 ዓመታት ሴኔተርና የባራክ ኦባማ ምክትል ፕሬዝደንት ነበሩ። አሁን 46ኛው የዩናይትድ ስቴትስ ፕሬዝደንት ሆነዋል። ቃለመሐላቸውን ሲፈጽሙ የቆሙበት ቦታ ከሁለት ሳምንት በፊት የፕሬዝደንት ትራምፕ ደጋፊዎች ወረው የአመፅ ጥቃት የፈጸሙበት ቦታ ነው። ባይደን ጥቃቱን ለሰነዘሩና የምርጫውን ውጤት ለመቀልበስ ለሚተጉ ሰዎች የማያወላዳ መልእክት አስተላልፈዋል። ዲሞክራሲ ተሰባሪ ናት። በዚህ ሰዓት ግን ወዳጆቼ፣ ዲሞክራሲ አብባለች። የሁላችሁም ፕሬዝደንት ነኝ ያሉት ባይደን አሜሪካውያን አንድ ሆነው በህብረት ወደፊት እንዲራመዱ ጥሪያቸውን አሰምተዋል። ፖለቲካ እኮ በመንገዱ ያገኘውን ነገር ሁሉ መደምሰስ የለበትም። ሁሉም አለመግባባት ጭልጥ ወዳለው ጦርነት መጎተት አይኖርበትም። እውነታዎች ራሳቸው የሚጠመዘዙበትንና በሐሰት የሚፈበረኩበትን ልማድና ባህል ማስወገድ አለብን። ባይደን የፕሬዝደንትነት ዘመናቸው ዘርፈ ብዙ ቀውሶችን እንደሚያስተናግድ ገምተዋል። ከነዚህ መካከል አራት መቶ ሺህ አሜሪካውያንን የገደለው የኮሮና ቫይረስ ወረርሽኝ አንዱ ነው። ቫይረሱ እጅግ በበረታበትና አደገኛ በሆነበት ሁኔታ ጊዜ ውስጥ እየገባን ነው። ፖለቲካችንን ወደ ጎን አድርገን አንድ አገር በመሆን ይህንን ቫይረስ ለመጨረሻ ጊዜ ልንፋለመው ይገባል። ከማላ ሃሪስ በዩናይትድ ስቴትስ ታሪክ የምክትል ፕሬዚደንትነቱን ስልጣን ሲይዙ የመጀመሪያዋ ሴት፣ የመጀመሪያዋ ጥቁርና የህንድ ዝርያ ያላቸው አሜሪካዊት ናቸው። በተለምዶ ይደረጉ የነበሩና በዓለ ሲመቱን የሚያደምቁ የጎዳና ላይ ዝግጅቶች በጸጥታው ችግርና በኮሮና ቫይረስ ወረርሽኝ ምክንያት ዘንድሮ አልተደረጉም። የስነ-ስርዓቱን ጸጥታ ለማስከበር ታይቶ በማይታወቅ መጠን 25000 የሚሆኑ የብሔራዊ ዘብ ወታደሮች በከተማይቱ ፈሰዋል። የተቃውሞ እንቅስቃሴዎችም ተገድበዋል። በአሜሪካ የ150 ዓመት ፕሬዝደንታዊ ታሪክ ለመጀመሪያ ጊዜ በባለ ሲመት ሥነ ሥርዓት ላይ ለመገኘት ያልፈቀዱት የቀድሞ ፕሬዚደንት ዶናልድ ትራምፕ ናቸው። ትራምፕ አሸናፊውንና እሳቸውንም የሚተካውን ሰው እንኳን ደስ አሎት አላሉም። ምክትል ፕሬዝደንት ማይክ ፔንስ ግን ፕሬዚደንቱን ተክተው ልማዱን ፈጽመዋል። ይህን ያስተዋሉት ፕሬዚደንት ባይደን ለፕሬዚደንት ትራምፕ ደጋፊዎች የሚከተለውን መልእክት አስተላልፈዋል። እኔነቴንና የልቤን ማንነት ተረዱ። እንዲህም ሆኖ ካልተግባባን ይሁን። ዲሞክራሲ ማለት እሱ ነው። አሜሪካ ማለት እሷ ናት። ሰላማዊና ጨዋነት በተሞላበት መንገድ የመቃወም መብት ባይደን የፕሬዝደንትነቱን ስልጣን የጨበጡት አጋሮቻቸው የዲሞክራት ፓርቲ አባላት ሁለቱንም ምክር ቤቶች በተቆጣጠሩበት ሁኔታ ነው። ይህም በመጀመሪያው የፕሬዝደንትነት ዘመናቸው ሊፈጽሙ ለሚፈልጓቸው አጀንዳዎችና ፖሊሲዎች ቀና መንገድ ይከፍትላቸዋል። ከነዚህ መካከል በተለይም እንደ የከባቢ አየር ንብረት ለውጥ፣ የስደተኞች ጉዳይ መሻሻልና በውጭው ዓለም የአሜሪካንን ገጽታ መልሶ መገንባት የመሳሰሉት ይገኙበታል። አጋርነታችንን አድሰን ከዓለም ጋር ዳግም እንገናኛለን። ይህንንም ስናደርግ የትናንቶቹን ፈተናዎች ሳይሆን የዛሬዎቹንና የነገዎቹን ፈተናዎች ለመጋፈጥ ነው። ባይደን ቃለ መሐላቸውን ከፈጸሙ ሰዓታት በኋላ በተለያዩ ጉዳዮች ላይ የአስፈጻሚ ትዕዛዛትን አውጥተዋል የቀድሞ ፕሬዝደንት ትራምፕ ቀልብሰውት የነበረውን የፓሪሱን የአየር ንብረት ለውጥ ስምምነት እንደገና መመለስን ጨምሮ ከዓለም ጤና ድርጅት ጋር ተቋርጦ የነበረውን የሥራ ግንኙነት መመለስ የሚያስችለውን ውሳኔዎች አሳልፈዋል። ከተወሰኑ የሙስሊም አገሮች የሚመጡ ዜጎችን የሚያግደውን የትራምፕ የአስፈጻሚ ትዕዛዝንም ሽረዋል። በአሜሪካ ታሪክ የ78ቱ ዓመት ባይደንን ያህል የዕድሜ ጸጋ ይዞ ፕሬዝደንትነቱን የጀመረ አዛውንት የለም። ይሁን እንጂ ባይደን የአስተዳደር አጀንዳዎቻቸውን በአስር ቀናት ውስጥ አስወንጭፈው ለማስነሳት ተነስተዋል። የአሜሪካን ኢኮኖሚ እንደገና እንዲያንሰራራ ማድረግ እና ለኮሮና ቫይረስ የሚያስፈልገውን ገንዘብ ድጋፍ ማግኘት በዋነኞቹ እቅዶቻቸው የሚካተቱ ናቸው። ፕሬዚደንታዊውን የሥራ አስፈጻሚነት ሥልጣናቸውን በመጠቀም የኮሮና ቫይረስን በሚመለከት በዛሬው ዕለት ውሳኔዎችን ያሳልፋሉ ተብሎ ይጠበቃል። በመጀመሪያዎቹ 100 ቀናት የስልጣን ዘመናቸው ውስጥ አንድ መቶ ሚሊየን የሚደርሱ ክትባቶች እንዲሰጡ ቀደም ሲል ያሳውቁትን ዕቅድ ተግባራዊ እንደሚያደርጉም ባይደን ገልጸዋል። ይህ ትልቅ አገር እኮ ነው፣ እኛ ጥሩ ሰዎች ነን ያሉት ባይደን በአገራችን የገጠሙንን ፈተናዎች፣ የተስፋፋውን በሽታ፣ ጥላቻ፣ አመፅ፣ መለያየትና ተስፋ ማጣትን ሁሉ በዲሞክራሲና በህዝባዊ አንድነት መወጣትን እንደሚጠይቅ ተናግረዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። በኢትዮጵያና በሱዳን መካከል ያለውን የድንበር ውዝግብ ለመፍታት ሱዳን ቀድሞ ወደ ነበረው ይዞታዋና ሁናቴዋ እንድትመለስ ስትል ኢትዮጵያ ቅድመ ሁኔታ አስቀመጠች። የሱዳን ኃይሎች ወደ ኢትዮጵያ ድንበር ገብተው እንዲጠብቁ የኢትዮጵያ መንግስት ፈቅዷል የሚለውም የማይታሰብ ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አስታወቁ። መለስካቸው አመሃ ተከታትሎታል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በሁለቱ ሀገሮች መካከል ባለው የድንበር ውዝግብ ላይ መፍትሄ ለማስገኘት አሁን በሱዳን ኃይሎች የተፈጸመው ሁኔታ ወደ ኋላ ተመልሶ በፊት በነበረበት እንዲቆይ የኢትዮጵያ አቋም እንደሆነ ለጋዜጠኞች ገልጸዋል። ሰሞኑን በተለያዩ መገናኛ ብዙሃን ይሰራጭ ነው ያሉት ዘገባና መጥራት እንዳለበትም ያስገነዘቡት ቃል አቀባዩ በሁለቱ ሀገሮች መካከል በጉዳዩ ጣልቃ በመግባት እናሸማግላለን የሚሉትን ወገኖችን ነው። አሁንም አቋማችን አንድና አንድ ብቻ ነው። ወደ ነበረበት ሁኔታ ተመለሱና መነጋገር እንችላለን። በፊትም እኮ እየተነጋገር ነው የነበረ ሶስት ኮሚሽኖች ኮሚቴዎች አሉ። የድንበር ኮሚሽን አለ፣ የቴክኒክ ኮሚሽን አለ፣ ከፍተኛ ኮሚሽን የሚባል አለ። ተቋርጦ ካልሆነ በስተቀረ በየጊዜው ውይይቶች አሉ። ስለዚህ እዛው ተመለሱና የነበራችሁበት ቦታ የታወቀው ቦታ ላይ እንነጋገር የሚለው ነገር ነው። ለዚህ ደግሞ የማንንም ሶስተኛ ወገን ጥሪ ወይም ማስታራቂነት ወይም ማሸማጋይነት አያስፈልግም ነው። ምክንያቱም እኛ እንነጋገርም አልተባለም። ያው ከዚህ ጋር ምንድነው በተያያዥነት የምነሳው ነገር ከሌ የተባለ ሀገር ላስታርቅ ብሏል፣ ላሸማግል ብሏል። ሀገሮቹን እናደንቃቸዋለን። ይህን ያሰቡትን ነገሮች ጥሩን እንላለን። ነገር ግን እኛ እኮ እምቢ አላልንም፣ እንነጋገር ነው ያልነው። ያስቀመጥነው አንድ ግልጽና ግልጽ ፕሪኮንዲሽን ግን ወደ ነበራችሁበት ተመለሱና እንነጋገር የሚል ነው። አምባሳደር ዲና ሙፍቲ ሰሞኑን በሰፊው ሲናኙ ነበሩ። ካሏቸው ዘገባዎች አንዱ የኢትዮጵያ መንግስት አመራር አባላት ከሱዳን መንግስት አመራር አባላት ጋር የኢትዮጵያን ድንበር ለማስከበር ሱዳን ኃይሎቿን ወደ ኢትዮጵያ ድንበር ዘልቀው እንዲገቡ ተስማምተዋል የሚለው ዘገባ እንደሆነም አመላክተዋል። በእርግጥም ሰሞኑን ሱዳን ትሪቢዩን የተሰኘ ጋዜጣ የሱዳን መንግስት የሉዓላዊነት ምክር ቤት ፕሬዚዳንት ጀኔራል አብዱልፈታህ አልቡርሃንን በመጥቀስ ጠቅላይ ሚኒስትር አብይ አህመድ የሱዳን ኃይሎች የወሰዱት እርምጃ አስቀድመው የተስማሙበት እንደሆነ ዘግቧል። ቃል አቀባዩ ይህንን አባባል ቅዠት ነው ብለውታል። ከሰሞኑንም እንደምታስታውሱት የሀገራችን የሰሜኑን ክፍል የህግ በላይነት ለማስከበር የኛ ኃይል ገዛ ወቅት ድንበር ሀገሮች እንዳይሰሩ ድንበሩን እንዲይዙ አልፎ መኛ ነው እንዲሉ የተባለ ነገር አልነበረም። እኛ ትኩረታችን የህገ የበላይነትን ለማስከበር ወደ ሰሜኑ ሀገራችን ክፍል እስከሆነ ድረስ እናንተ ደግሞ እዚህ ጋር የሁለታችን ሀገሮች ደህንነት የሚጎዳ እንቅስቃሴ እንዳይኖር የሚል አይነት ምልከታ ነው፣ መግባባት ነው፣ መልእክት ነው የነበረው በሁለቱ ሀገሮች መካከል እንጂ እዚህ ሀገራችን ግቡ መሬት ይዛችሁ ጠብቁልን የሚል አይነት መልእክት አይነት ነገር ሊኖር የሚችል አይደለም። አልነበረምም። እንደዚህ አይነት አመራርም አደለመኛ ያለን እና ይህንን ቅዠት ነው ሪሊ በደንብ ማየት ያለብን ኮንቴክስት ውሱ ነው። ቃል አቀባዩ አክለውም በኢትዮጵያ በኩል የሱዳን ኃይሎች እንዲ ያህል ነገር ይፈጽማሉ የሚል ግምት እንዳለበር አስረድተዋል። ይሁንና ያየነው ተቃራኒውን ነው ብለዋል። ጭራሽ ባስ ብለውም አንዳንድ የሱዳን አመራር አባላት ወደ ኢትዮጵያ ይዞታ ዘልቀው ይሄ መሬት የእኛ ነው ማለት እንደጀመሩ አስታውሰው፣ ይህ ድርጊት የሱዳንን ሕዝብ ጥቅም እንደሚጎዳና የሱዳን ሕዝብ ፍላጎት ነው የሚል እምነት የኢትዮጵያ መንግስት እንደሌለው አብራርተዋል። ይህ የሚፈጸመው በሌሎች ሶስተኛ ወገኖችና በአንዳንድ ጀብደኞችና ርካሽ በሆነ በህዝብ እወደድ ባይነት የሚራመድ ተግባር ነው ብለውታል። ነገር ግን ሁለቱን አገሮች በማባላት መጠቀም የሚፈልጉ ወገኖች ይህንን እንደሚሰሩ ነው እየገለጽ ነው ያለ ነው አንድ ሁለት ሱዳንም ውስጥ የማያስፈልግ ፖፑላሪቲ ለማግኘት አንዳንዶች ወገኖች የማያስፈልግ አድቨንቸር እየሰሩ ያለበት ሁኔታ ነው። ይሄ በዋናነት የሱዳንን ህዝብ ይጎዳል የሚል መልእክት ነው በየጊዜው እያናለ ነው። አጥፊ ኃይሎች ወደ እናንተ ድንበር እንዳይገቡ ማለት ኑና እኛን ድንበር ጠብቁ ማለት አይደለም። ይሄ እየተባለ ስለሆነ ነው አንዳንድ ሚዲያ ላይ አጥፊ በድንበር ወደ እናንተ እናንተን ድንበር ተጠቅሞ እኛ ጋር እንዳይገቡ ማለት ኑ እና ገብታችሁ ጭራሽ ያልተከለለና መቶ ዓመት እንደዚሁ በነበረው ይሁን በሚል የቆየውን መሬት ድንበረኛ ነው በሉ ማለትም አይደለም። ስለዚህ ይህንን በዚህ ደረጃ በደንብ እንድትይዙልን ፈልገን ነው። አምባሳደር ዲና ሙፍቲ እንዳስረዱት የኤርትራ ወታደሮች ወደ ትግራይ ክልል ዘልቀው እየወጉን ነው የሚለው ዘገባም ችግሩን ከሀገር የውስጥ ጉዳይ አውጥቶ አካባቢያዊ ለማድረግ የሚፈጠር ዜና ነው ብለዋል። በእሳቸው አነጋገር ከዚህ በተጨማሪም የተለያዩ የጦር መሳሪያዎች፣ የእርዳታ ገንዘብ አሰባሳቢ ኃይሎችና በዚህ የሚጠቀሙ የተለያዩ ዓለም አቀፍ አካላትም የሚራገብ ዘገባ ነው። አንዳንዴ አሁን ተጨምሯል። ኤርትራ ብቻ አይደለም ማን ተጨምሯል? ሶማሊያም ተጨምሯል ተብሎ ነው። በነገራችን ላይ የኢትዮጵያ መከላከያ ሰራዊት በኩራት ዳር ድንበሩን ጠብቆ ከማንም ወራሪ ኃይል ራሱን ጠብቆ የቆየ ኃይል ነው። ይሄ ትራክ ሪከርዱ ይታወቃል። አልፎም ጭራሽ በሩዋንዳ፣ በብሩንዲ፣ በኮንጎ፣ በሶማሊያ፣ በደቡብ ሱዳን ትልቅ ገድል የሰራ ኃይል ነው። ስለዚህ የውስጥ ሕግ የበላይነትን ለማስከበር ማንንም ሀገር የሚጠራ አይደለም። የተጠራም ሀገር የለም። ሊጠራም አይገባም። አይችልምም። አይፈልግምም። አስፈላጊም አልነበረም። ይሄ አገሩን ማስከበር የሚችል አቅም ያለው እንዲህ አይነት ሰራዊት ያለው ሀገር አመራር ሌላ ሀገር ይጋብዛል የሚለው ይህም ቢሆን ቅዠት ነው የሚሆነው። ይህንን ማን ነው የሚያናፍሰው ከተባለ ይህንን ኢንሲደንቱን ሪጂናላይዝ ለማድረግ የሌላውን ጣልቃ ገብነት ለመጋበዝ የሚፈልግ ኃይል ነው። ይህ ኃይል ደግሞ በተግባር ሮኬት ወደ አስመራ ሲለቅ የነበረ ኃይል ነው። አምባሳደሩ በሌላ በኩል ከጅቡቲ መንግስት ጋር በተደረገ ውይይት አንድ መቶ ሰባ ዘጠኝ ከባድ የጭነት ማመላለሻ መኪናዎች ወደ ኢትዮጵያ እንዲመለሱ መደረጉን ገልጸዋል። መኪኖቹ ትራንስ ኢትዮጵያ የተባለው ድርጅት ንብረት የነበሩና አላገባብ ወደ ጅቡቲ ሄደው እንዲቆሙ የተደረጉ እንደሆኑ አስታውሰዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ትግራይ ክልል በአሁኑ ወቅት አራት ነጥብ አምስት ሚሊዮን ህዝብ አስቸኳይ እርዳታ እንደሚያስፈልገው የክልሉ ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ አስታውቋል። ቢሮ ኃላፊ አቶ አብርሃ ደስታ ለአሜሪካ ድምፅ እንደገለጡት በክልሉ ውስጥ 2.5 ሚሊዮን ህዝብ ከቤት ንብረቱ ተፈናቅሏል። በረሃብ ምክንያት የሰው ህይወት እያለፈ ነውም ብለዋል። ሰብአዊ እርዳታውን ለማቀላጠፍ ሁሉም የክልሉ መስሪያ ቤቶች በጉዳዩ ላይ እንዲሳተፉ እየተደረገ ነውም ሲሉ አክለዋል። ሙልጌታ አጽበሃ ከመቅለያ ያጠናቀረውን ዘገባ ጽዮን ግርማ በስልክ ተቀብለዋለች። ሙልጌታ አጽበሃ እንደምናመሸ ለምና መሸሽ ሲሆን በቀጥታ ዛሬ ወደ ያስከው ዘገባ ልለፍ። ከትግራይ ክልል የማህበራዊ ጉዳይ ኃላፊ አቶ አብርሃ ደስታ ጋር ቃለ ምልልስ አድርገህ ነበር። በቃለ ምልልሱ የተነሱትን አንኳር ጉዳዮች ግለጽልን። ሲሆን በትግራይ ክልል ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ ነው ያነጋገርኳቸው በክልሉ ስላለ ሰብአዊ ቀውስና እንዲሁም እየተደረገ ስላለ ድጋፍ፣ ስላሉ እንቅፋቶች፣ መፍትያቸውንም ነው ያነጋገርኳቸው። አቶ አብርሃም በአሁኑ ጊዜ ትግራይ የገጠማት ችግር በዘመናዋ ገጥሟት የማያውቅ ነው በማለት ነው የገለጹት። በሁሉም የክልሉ አካባቢዎች ከተማ ይሁን ገጠር ጦርነት በመካሄዱ ችግሩ ሁሉንም አካባቢ አካሏል። በማለት ነው የተናገሩት በዚህም ቢሮዋቸው ባደረገው ዳሰሳም ከአራት ነጥብ አምስት ሚሊዮን በላይ ህዝብ አስቸኳይ እርዳታ እንደሚያስፈልገው ነው የገለጹልኝ። አቶ አውራሀ በትግርኛ ነበር ያናገርኳቸው። ትንሽ ድምጻቸውን እንስማ። ትግራይ ተፈናቀቡ ወረቱ እንግዲህ ሲሆንቻቸው ያሉት ሁሉንም የትግራይ ህዝብ ተፈናቅሏል አብዛኛውም ንብረቱ ተዘርፏል፣ ተወስዷል። ከቤት ንብረቱን ተፈናቅሏል። አብዛኛው ሰው በሚባል ሁኔታ አስቸኳይ እርዳታ ያስፈልገዋል ማለት ይቻላል ብለዋል። በተደረገው ዳሰሳም አራት ነጥብ አምስት ሚሊዮን ህዝብ አስቸኳይ እርዳታ ያስፈልገዋል። ከዚህም ሁለት ነጥብ ሁለት ሚሊዮን ህዝብ ምግብ ብቻ ሳይሆን የምግብ መስሪያም የሌለው ሆኗል። ስለዚህ አስቸኳይ እርዳታው ሁለንተናዊ ነው ነው ያሉት አቶ አብርሃ ደስታ በንግግራቸው ሌላ ከአቶ አብርሃ ደስታ ጋር ያነሳ ነው ጉዳይ በክልሉ አስፈላጊ የእርዳታ ምግብ አለ፣ በማጓጓዝ ግን የጠታ ስጋት አለ በማለት ተናግሯል። አሽከርካሪዎች ይሰጋሉ፣ መንግስታዊ መዋቅርን በመፍረሱ ይህንንም በሚገባ እርዳታው ለማድረስ አስቸጋሪ መሆን ነው የገለጹት። እሳቸውን ያሉት በትግርኛ ናሁሉ ነገር አፌክቶች ገበረና ሁሉ ይህንንም አቶ አብርሀ እየተናገሩት በጦርነቱ ሁሉም ነገር ስለተነካም ረሀብ ተከስቷል። በረሀብም ሰው እያለቀ ነው በማለት ነው የገለጹት። በእኛ በኩል እህል አለ፣ ነገር ግን ለማጓጓዝ መንግስታዊ መዋቅር ያስፈልጋል። እሱም ፈርሷል። እርዳታ ወደ ህዝቡ እንዲደርስ አልቻለም፣ ተቸግረናል ብለዋል። ሌላው ሰላሙ አስተማማኝ ባለመሆኑ የትራንስፖርት ችግር አለ ብለዋል። አሽከርካሪዎች መኪናችንን ይወሰድብናል፣ ይጠፋሉ፣ ራሳችንም ህይወት አደጋ ነው በማለት ለመሄድ ፍላጎት ለማሳየት ነበረ። ለዚህም መፍትሄ በእጀባ የማድረስ ስራ እየፈጸምን ነበር። የእጀባ ስራው ግን በሚገባ አልተፈጸመም። አሁንም ኮማንድ ፖስት እያዋቀርን እንገኛለን። ሁሉንም መስራት ስራቸውን ትተው የሰብአዊ እርዳታ ስራ እንዲሰሩ እያደረግን እንገኛለን በማለት ነው አቶ አብርሃ ደስታ በንግግራቸው ያነሱት። ሌላው ያነሱት ጉዳይ ወደ ክልሉ ምስራቃዊ ማዕከላዊ እንዲሁም ሰሜን ምዕራባዊ ዞኖች የተወሰኑ የምግብ እርዳታ ልከናል ብለዋል። ሆኖም የስልክ አገልግሎት በአካባቢው ስለሌለም ወደ ሕዝብ መድረሱ ገና አልተረጋገጠም ብለዋል። ለስንት ያህል ሕዝብ እስካሁን እርዳታው መሰጠቱ ማወቅ አልተቻለም በማለት ነው አቶ አብርሃ ደስታ ያነሱት። በመቀለ ከተማ ከሀምሳ ሺህ በላይ ሕዝብ አስቸኳይ እርዳታ ተሰጥቶታል። እስካሁን ለአስር ሺ ያህል ተፈናቃዮችም እንደተሰጣቸው ነው የተናገሩት። በአሁኑ ጊዜ ደግሞ ለሶስት መቶ ሺ ህዝብ እርዳታ ለመስጠት ዝግጅት እየተደረገ መሆኑ ነው አቶ አብረሀ ደሳ በንግግራቸው ያነሱት። ሌላው ከአቶ አብረሀ ደሳ ጋር የተነጋገርነው ጉዳይ ወደ ትግራይ ለመግባት የሰብአዊ ድጋፍ መስመር አለመከፈት ችግር እንዳለ ባለም አቀፍ ተቋማት ቅሬታ እንዳለ ይገለጣል እና የዚህ ምክንያት ምንድን ነው ብዬ ጠይቃቸው ነበር። ግሳቸውን እነሱ አቶ አብርሃ በዚህ ላይ ያነሱት እንዲያግዙን ነው የምንፈልገው። በተደጋጋሚ በመቀለ መጥተው እርዳታ ሲሰጡ በመቀለ ከተማ ብቻ አይደለም ሰው ያለው ወደ አድግራት፣ አክሱም፣ ሽረ፣ አድዋ ሂዱ እንላቸዋለን እነሱም የጸጥታ ጉዳይ ያነሳሉ። የጸጥታ ችግር ስለሚሰጉ ታጅቦ እንዲሄዱ ሞክረናል፣ ግን እየተሳካልን አይደለም በማለት ነው የገለጹት። እኛ ወደ ትግራይ ገብተው እንዲያድጉ ነው የምንፈልገው በማለት ነው ያነሱት። ለአቶ አብርሃ ያነሳው ሌላ ጥያቄ የነበረው እርዳታ በሁሉም የክልሉ ዞኖች ያካለለ ነው ወይ ብያቸዋለሁ። እስካሁን አብዛኛው አካባቢ ለማድረስ እንደተሞከረ ተናግረዋል። ሆኖም ግን ወደ ክልሉ ምዕራባዊ ዞን አልተጀመረም ብለውኛል። በአካባቢ ጊዜያዊ አስተዳደር ስላልተቋቋመ ገና ነው ብለዋል። ለማቋቋም እንቅስቃሴ መጀመሩን ገልጸዋል። ሆኖም ግን በምዕራባዊ ዞን የነበሩ ሰዎች ወደ ሽረ፣ አክሱም፣ መቀሌ አካባቢዎች በብዛት ህዝብ ስለተፈናቀለ በነዚህ አካባቢዎች እርዳታ በመስጠትም የዞኑ ህዝብ ለማገዝ እየተሞከረ ነው በማለት ነው ያነሱልኝ። ሌላው በመጨረሻ ለአቶ አብርሃ የጠየኳቸው በክልሉ ረሀብ እንደሌለና የሞተ ሰውም በረሀብ የለም የሚል የፌዴራል አደጋ ስጋት አመራር ኮሚሽን የሰጠው መግለጫ አለም በዚህ የሳቸው መልስ ረሀብ በረሀብ ሰው እየሞተ ነው የሚል ነው ያነሱት። አብዛኛው በአሁኑ ጊዜ ሪፖርት እየደረሰ አይደለም። ሆኖም ግን እስካሁን ባለው ሁኔታ በጉሎ መከዳ ወረዳ አስር ሰው በአድዋ ደግሞ ሶስት ህጻናት እንደሞቱ ሪፖርት ደርሶናል በማለት ነው አቶ አብርሃ ደስታ የገለጹት። ሙልጌታ እንግዲህ እናመሰግናለን። የማህበራዊ ጉዳይ ቢሮ ኃላፊ የአቶ አብርሃ ደስታን ቃለምልልስ መሰረት አድርገ ላጠናቀርከው ሪፖርት እግዜር ስጥልን። መልካም ምሽት። እኔም አመሰግናለሁ። መልካም ምሽት። አድማጮች ከዚሁ ጉዳይ ጋር ወደ ተያያዘ ሌላ ዜና ዘገባ ነው መወስዳችሁ። በትግራይ ክልል በአሁኑ ወቅት አስቸኳይ እርዳታ ለሚያስፈልጋቸው ቁጥራቸው ሁለት ነጥብ አምስት ሚሊዮን ለሚደርስ ኢትዮጵያውያን እርዳታ ለማድረስ በቂ ዝግጅት ማድረጉን የአደጋ ስራ አመራር ኮሚሽን አስታወቀ። እስካሁን የደረሰው እርዳታ ግን ለአምሳ ሁለት በመቶ ያህሉ ብቻ መሆኑንና አስቸኳይ እርዳታው ለተረጂዎች እንዳይደርስ ለማሰናከል የሚንቀሳቀሱ ታጣቂ ኃይሎች በአንዳንድ ስፍራዎች መኖራቸውንም ኮሚሽነሩ ተናግረዋል። መለስካቸዋማ ዝርዝሩን ይዟል። የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ዛሬ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ በትግራይ ክልል በአሁኑ ጊዜ በተደረገው የዳሰሳ ጥናት 2.5 ሚሊዮን ዜጎች እርዳታ የሚጠብቁ መሆናቸውንና ለዚህም በቂ ዝግጅት እንዳለ ገልጸዋል። በክልሉ የተፈጠረውን ልዩ ሁኔታ ገነዘበ በሚመስል በትግራይ ሰብአዊ ድጋፍንና መለሶ የማቋቋም ስራውን ለመምራት የሚያስችል በሰላም ሚኒስቴር ሚኒስትር የሚመራ የአስቸኳይ ጊዜ ምላሽ ማስተባበሪያ የሚኒስትሮች ኮሚቴ መቋቋሙን ኮሚሽነሩ አብራርተዋል። የድጋፍ አሰጣጥ ስራውን ተግባራዊ ለማድረግ በመቀሌ ከተማ የአስቸኳይ ጊዜ ምላሽ ማስተባበሪያ መቋቋሙን ያስታወሱት ኮሚሽነር ምትኩ ካሳ ማስተዋወሪያው ከዓለም አቀፍ የድጋፍ ሰጭ ድርጅቶች እስከ ዓለም አቀፍ መንግሥታዊ ያልሆኑ ድርጅቶች ተካተቱበት እንደሆነ አስረድተዋል። ድጋፉን ለማድረስ የሚያስችሉ ወደ 92 የሚጠጉ የምግብ ማሰራጫ ማዕከላት የተቋቋሙ መሆኑን የተናገሩት አቶ ምትኩ የሚሰጠው ድጋፍ ምንን መሠረት ያደረገ እንደሆነም ጭምር አብራርተዋል። ለዚህ አሁን ባለን መረጃ መሠረት 1.8 ሚሊዮን ዜጎቻችን ናቸው እርዳታ የሚቀርብላቸው። እንግዲህ 1.8 ሚሊዮን ሕግ ማስከበር ዘመቻ በኋላ ያለ ቁጥር አይደለም፣ በፊትም የነበረ ነው። እንግዲህ አንድ ነጥብ ስምንት ሚሊዮኑ አንድ ነጥብ አንድ ሚሊዮን የልማታዊ ሴፍቲኔት ፕሮግራም ጠቃሚዎች ናቸው። ስድስት መቶ ሺ የለደራሽ እርዳታ ወይም ሪሊፍ ብለን የምንጠራው እና አንድ መቶ አስር ሺህ ደግሞ ቀደም ሲል ከተለያዩ የሀገሪቱ ክፍሎች ቀደም ሲል በነበረው ግጭት ተፈናቅለው ክልል ላይ የሚገኙ ናቸው። ይህንን ስንደምር 18 ይመጣል። ተጨማሪ ቁጥር ከህግ ማስከበር ዘመቻው ጋር ተያይዘው የተፈናቀሉ ዜጎች ካሉ ለመለየት የጋራ አሴስመንት ወይም የዳሰጥናን ለማድረግ አንደኛ ከፌዴራል ሚኒስቴር መስሪያ ቤቶች ከአጋር አካላት ከተባበሩት መንግስታት የሁለትዮ ስምምነት ካላቸውና ዓለም አቀፍ መንግስታዊ ካልሆኑ ድርጅቶችን ጭምር የተወጣጣ ቲም ወደ ሶስት አካባቢዎች እንዲንቀሳቀስ አድርገናል። ወደ ማዕከላዊ ወደ ደቡብና ወደ ምስራቁ የትግራይ አካባቢ የሚንቀሳቀስ ተደርጎ ሁለቱ ቲሞች ተጨማሪ ቁጥር ይዘው መጥተዋል። አንደኛው ቲም እየሰራ ነው የሚገኘው። ስለዚህ በግምት ወደ ሰባት መቶ ሺህ ተጨማሪ ሰዎች ሊኖሩ ይችላሉ የሚል ግምት ወስደን በአሁኑ ሰዓት ለ ሁለት ነጥብ አምስት ሚሊዮን ዜጎቻችን የእርዳታ አቅርቦት ለማካሄድ በቂ ዝግጅት አድርገናል። ለዚሁ ተግባር ያለውን የአቅርቦት ሁኔታ ሲገልጹም ኮሚሽነሩ ይህን ብለዋል። ለማሳየነት ያህል እስካሁን ባለው በአቅርቦት ረገድ 311526 ኩንታል ነው ለክልሉ የቀረበው። ይሄ እንግዲህ 311526 ኩንታል አንደኛ መጀመሪያ ከህግ ማስከበር ዘመቻው በፊት በክልሉ የነበረ ነው። በሁለት በመንግስት ማዕከላዊ መጋዘንና በአጋር አካላት ማዕከላዊ መጋዘን ውስጥ የነበረ እህል አለ። ሁለታ ደግሞ ከህግ ማስከበር ዘመቻው በመቀጠል አንደኛ በፌዴራል ደረጃ ካሉቱ ከአዳማ፣ ከኮምጉልቻ እና ከሁረታ ማዕከላዊ መጋዘኖች በማንቀሳቀስ ከዛም ባሻገር ከጅቡቲ በቀጥታ ከውጭ የገባውን ስንዴ የትግራይ ክልልን ድርሻ በማጓጓዝ ቀረበ እርዳታ ነው። ስለዚህ በዋናነት የ311526 ያልኩት ከ2.5 ሚሊዮን በላይ ዜጎቻችን መመገብ የሚችል ነው። ስለዚህ በአቅርቦት ረገድ ክፍተት የለብንም። ለዚህ ቀጥሎ የሚመጣ ከተባለ ይህንን የቀረበውን ማሰራጨት ነው። ይሁንና በተለያዩ መገናኛ ብዙሃን አሁንም በትግራይ በቂ የምግብ እርዳታ እንደማይሰጥ የሚገልጸውን ዜና በመንተራስ ጋዜጠኞች የተለያዩ ጥያቄዎች አንስተዋል። በተለይ አጋር ዓለም አቀፍ አካላት እርዳታ ማድረስ እንደተከለከሉ ይገልጻሉ። ለዚህ ምን ማብራሪያ አለ ለሚለው ጥያቄ ኮሚሽነሩ ምላሽ ሰጥተዋል። አጋር አካላትን በተመለከተ አሁን ከጊዜ ወደ ጊዜ መሻሻሎች አሉ። ምንድነው እዚህ ጋር ግልጽ ለማድረግ ሌላም የተነሳ ጥያቄ አለ። አሁን ምንድን የጥፋት ቡድኑ ኃይል ተበታትኖ ነው ያለው የራሱ መገናኛ ባይኖረውም ተደራጅቶ ጥቃት መፈጸም የማይችል ደረጃ ላይ ያለ ቢሆንም እርዳታ በሚሄድበት ሰዓት አድፍጦ ተኩስ የመክፈት ነገር አለ ስላለን፣ አሁን በአብዛኛው ጀባ ስራ የሚሰሩ ጥርጣሬ ባለባቸው ቦታዎች ጀባ ስራ ይሰራል። ስለዚህ እንግዲህ መከላከያ ሰራዊታችን ትልቅ ስራ አድርጎ የሰራ የማጥራት ስራ ነው የማጽዳት የማጽዳት ስራ እየሰራ ስላለ እነዚህ የማጽዳት ስራዎች እንደጠናጠቁ አሁን እጃ ያስፈልጋቸው ቦታዎች ሁሉ ነጻ ነው የሚሆኑት እና በዚህ አግባብ የእርዳታ አቅርቦቱ ያለምንም መገዳገጭ ወደ ሁሉም አሰልጥና ሁለት ጣቢያን ባልኳቸው አካባቢዎች ላይ የሚደርስ መክረተ ይኖራል ነው። ለዚህም መፍትሄ ነው ተብሎ የተዘረጋውን አሰራርና እስከዛሬ በተጨባጭ የተከናወነውን ድጋፍ አመላክተዋል። ለዚህ እነዚህ ነገሮች እስከሚሳኩ ድረስ ምንድን ነው ያደረግነው? እኛ የመከላከያ ሰራ ቤታችን አባል የሆነ ሰው የአስቸኳይ ጊዜ ምላሽ መስተባበሪያ ማዕከል ውስጥ አባል እንዲሆን አድርገናል። ይህ ማለት ምንድነው? እጀባ የሚያስፈልጋቸው ቦታዎች ላይ ምንም መዘግየት ሳያስፈልግ የእጀባ አገልግሎት ለመስጠት እንዲቻል ያስችላል። እንግዲህ ቀደም ብለን እንዳልነው ወደ ክልሉ የገባውን ከበቂ በላይ የሆነውን እርዳታ በፍጥነት ወደ ዜጎቻችን የማድረስ ስራ ለመስራት ምቹ ሁኔታዎች ናቸው ያሉት። በዚህ አግባብ ነው እንግዲህ የምንሄደው እና በተነሳው ጥያቄ መ መሰረት ከ52 አካባቢ ነው እንግዲህ ተላክ ነው የደረሰ ያለው። ይህን ማድረግ ያስፈልጋል። አሁን ካለው ፍላጎት አኳያ ማፋጠን የግድ ይላል የግድ ይላል። ይህንን ለመስራት ነው እንግዲህ የመከላከያ አባል የኢመርጀንሲ ኮንደሽ ሴንተሩ አካል እንዲሆን ያደረግነውና እጃብ የሚያስፈልጋቸው ቦታ ሂላ ደግሞ በቅጅባ በመስጠት እንዲሄድ እያደረግን ነው የምንገኘው። በእርዳታ አቅርቦት ውስጥ የተለየ ትኩረት ለሚሹት ከአምስት ዓመት በታች ያሉ ህጻናት፣ የሚያጠቡ እናቶች፣ ነፍሰ ጦር እናቶች፣ አረጋውያንና የአካል ጉዳተኞች በተለየ መንገድ እርዳታውን ለማቅረብ እየተሰራ ነው ያሉትን ኮሚሽነሩ ዘርዝረዋል። እነዚህን የህብረተሰብ ክፍሎች ተደራሽ ለማድረግ በየብስ የሚሄደው የእርዳታ አቅርቦቱ እንደተጠበቀ ሆኖ ከአየር ኃይል ጋር በመነጋገር በአየር ትራንስፖርት በአንቶኖቭ ጭምር ሴሌክቲቭ በሆነ ሁኔታ የአልሚ ምግብና መድኃኒቶች እያቀረብን ነው የምንገኘው ለዚህ እነዚህ መድኃኒቶች ቀጥታ ከልዩ ልዩ ህክምና ጋር የተያያዙትን ጨምሮ ከስኳር መምጋር ከሌሎች መሞች ጋር የተያዙትንም ጭምር ተደራሽ በሚያደርግ አግባብ በአንቶኖቭ ጭምር ከአንድ ሁለት ሶስት ጊዜ በላይ እያቀርብ እንገኛለን። ይህ እንግዲህ ፍላጎቱ እስከሚሞላ ድረስ በአየር ትራንስፖርት የምናቀርበውም ቀጣይነት ያለው ነው የሚሆነው። በመጨረሻም ኮሚሽነር ምትኩ በተለያዩ ዓለም አቀፍ ድርጅቶችና ሌሎች አካላት የሚወጡ አንዳንድ የተረጅ ቁጥሮች ግምት እንጂ እውነታውን የማያንጸባርቁ ናቸው ሲሉ ተናግረዋል። በሳቸው አባባል መንግስት ዜጎቹ በሰው ሰራሽም ሆነ በተፈጥሮ አደጋ ጉዳት ቢደርስባቸው ከጉዳት የመታደግ ሕገ መንግስታዊ ግዴታና ኃላፊነት እንዳለበት አስታውሰው ይህን ግዴታውን ለመወጣት እንደሚሠራም ተናግረዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በትግራይ ክልል መቀሌ፣ ውቅሮ፣ አዲግራት እና ዕዳጋ ሐሙስ አካባቢዎች የስልክ እንዲሁም በመቀሌ የኢንተርኔት አገልግሎት እንደገና ማስጀመሩን ኢትዮ ቴሌኮም አስታወቀ። ክልሉ ውስጥ በተካሄደው ጦርነት ሳቢያ በተቋማቱ ላይ የደረሰውን ጉዳት ጠግኖ አገልግሎቶችን ለማስቀጠል ጥረት መቀጠሉን ዋና ስራ አስፈጻሚዋ ወይዘሪት ፍሬ ህይወት ታምሩ ዛሬ ለጋዜጠኞች ገልጠዋል። ባለፉት ስድስት ወራት በአገሪቱ በተለያዩ አካባቢዎች ባጋጠሙ የሰላም ችግሮች ድርጅቱ ለማሳካት እቅድ ይዞለት ከነበረው ዘጠና አምስት በመቶ ያህሉን ብቻ ማሳካቱን ወይዘሪት ፍሬህይወት ጨምረው ገልጠዋል። ጸሐይ ዳምጠው ዝርዝሩን ይዛለች። ትግራይ ውስጥ የተካሄደው ጦርነት በቴሌኮም አገልግሎት መዋቅሮች ላይ ከባድ ውድመት ማድረሱን ኢትዮ ቴሌኮም አስታውቋል። በአንዳንድ አካባቢዎች አገልግሎቱን ለመመለስ የሚያስችሉ መልሶ የማቋቋምና የጥገና ስራዎች እየተከናወኑ መሆናቸውን የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬወት ታምሮ ተናግሯል። መቀሌ የሞባይል ድምጽ እንደዚሁም ብሮድባንድ አገልግሎት እየሰጠንን ያለ ነው ሙሉ ለሙሉ ሪከቨር አድርገን አልጨረስንም። በርካታ እቃዎቻችን ላይ ጉዳት ደርሷል። እንደዚሁም ደግሞ የጠፉ እቃዎች አሉ። ውቅሮ ደጋሙስ፣ እና እንደዚሁም አዲግራት ነጋሽ አካባቢ ላይ ከትናንት በስቲያ ጀምሮ የተወሰኑ ሳይቶች መስራት ጀምረዋል። ዛሬም ጥገና እያከናወኑ ያሉት ስለዚህ ይቀጥላል ማለት ነው። እነዚህ መሰረተ ልማቶች ላይ ጉዳት ሲደርስ ወደ ነበረ ቦታ መመለስ ደግሞ ቀላል ሆኖ አላገኘ ነው ማለት በተለይ የትራንስሚሽን መስመሮቻችን ላይ የደረሰው ጉዳት ቀላል የሚባል አይደለም። በተጨማሪም ደግሞ በታወራዎቻችን ላይ ያሉ እቃዎች እንደዚሁም እነዚህም ጠፍተዋል። እነዚህ ማሟላት ካፒታል ኢንተንሲቭ ከመሆኑ ባሻገር በሀገር ውስጥ የምናመርታቸው አይደሉም እነዚህ እቃዎች። ስለዚህ አሁን እያደረግን ያሉት ከተለያዩ ቦታዎች ሪሻፍል በማድረግ የጎደሉ እቃዎች የማሟላት ስራ እየሰራን ያለ ነው። እንደ መሬት የሚሄደው የእኛ ፋይበር ኦፕቲክስ አለ ለትራንስሚሽን የምንጠቀምበት በከሆናችን እንደዚሁም ደግሞ የኢትዮጵያን ኤሌክትሪክ ፓወር ሪሶርስ የሆነውን ኦፒጂ ደብሊዩ እንጠቀማለን። ኦፒጂ ደብሊዩ ላይ ከፍተኛ ጉዳት ነው የደረሰው። በቅርቡ ያጠናቀቅ ነው ከመቀሌ ወደ አቢ አብዲ የሚሄደውን መስመር ዘጠና ስምንት ኪሎ ሜትር ጥገና ተደርጎለታል ማለት ነው። ስለዚህ እነዚህ መስመሮች መቋረጣቸው በራሱ ያለውን ኮርሳይት ለማገናኘት ከአብይ አብዲ ደግሞ ወደ ሽሬ ያለው መጠገን አለበት ማለት ነው። እሱ አልተጠናቀቀም ያለው ማለት ነው። ላለፉት ስድስት ወራት በአገሪቱ በተለያዩ አካባቢዎች የተፈጠረው የጸጥታ ችግርና የኮቪድ-19 ወረርሽኝ ድርጅቱ አስፈጽማለሁ ባለው እቅድ ላይ እንቅፋት መፍጠሩን ኃላፊዋ ገልጿል። ካጋጠሙ ዋና ዋና ችግሮች መካከል አንዱ የኮቪድ ወረርሽኝ ነው። በርካታ ተቋማት በሙሉ ካፓሲቲያቸው እንዲሰሩ አለማስቻሉ ማለት ነው። በተለይ ከሀገር ውጭ ያሉ ለእኛ አቅርቦትን የሚያመርቱ ቤንደሮቻችን እና ሌሎች ፓርትነሮቻችን ኢምፓክት በማድረግ ነው ፕሮጀክታችን ላይ ኢምፓክት ፈጥሯል። ወይም ደግሞ ሌላው የሚጠቀሰው በስድስት ወር ውስጥ ሀገራችን አንዳንድ አካባቢዎች ላይ በተፈጠረ የጸጥታ ችግር ምክንያት የአገልግሎት መቋረጥ መኖሩ ከእቅዳችን ገሌ ኢምፓክት አድርጎ ነው የነበረው ሳምሌ ወር ላይ የገጠመን የአርቲስት ሀጫሉ ሞት ምክንያት ታስታውሱ እንደሆነ አክሮስደሌሽን ኢንተርኔት ለረጅም ጊዜ ተቋቶ ከነ ስለነበረ በከፍተኛ ሁኔታ ታርጌታችንን ለማሳካት እንቅፋት ሆኑብን ወይም ከገጠሙ ተግዳሮቶች መካከል አንዱ ነው ማለት። በምዕራብ ኦሮሚያ ቄለም ወለጋ እና ምዕራብ ወለጋ አካባቢዎች ተቋርጦ የነበረው የቴሌኮም አገልግሎት መመለሱንም ወይዘሪት ፍሬህይወት ተናግረዋል። ለአሜሪካ ድምፅ ሀይድ አምጦ ከአዲስ አበባ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ክፍለ ጊዜ እንዘልቃለን። ባህልና ማህበረሰብ በባህልና ማህበረሰብ ለምሽቱ ዘጋቢዎቻችን በዘንድሮ የጥምቀት በዓል የተለየ ገጽታ የነበራቸውን አውዳመት አከባበሮች ሊያስቃኙን ወደ ድሬዳዋና ባህር ዳር ይወስዱናል። ከድሬዳዋ እንነሳ። አዲስ ቸኮል የዛሬ ሁለት ዓመት በድሬዳዋ ጥምቀት በተከበረ በሶስተኛው ቀን ታቦቱ የሚገባው የእግዚአብሔር አብ ቤተክርስቲያን ታቦቱ ታጅቦ በሚሄድበት ወቅት ካልታወቀ ስፍራ ድንጋይ በመወርወሩ አረብሻ ተነስቶ ነበር። ረብሻው ለአምስት ቀናት የቆየ በርካቶችን ለጥቃትና ዝርፊያ የዳረገ ከመቶ በላይ ወጣቶችም ለቀናት በህግ ቁጥጥር ስር እንዲውሉ ያደረገ ነበር። ባለፈው አመት ደግሞ በጸጥታ አስተባባሪዎች ርብርብ የከፋ ህገ ወጥነት ባይከሰትም በጥምቀት በዓል ግን የሰው ህይወት እስከ መጥፋት የደረሰ ጥቃት ተፈጽሞ ነበር። እነኝህን ጥሩ የማይባሉ ትውስታዎች ይዞ ዘንድሮ ጥምቀትን ለማክበር የተነሳው ህዝበ ክርስቲያን ግን ያልጠበቀው ነበር ያጋጠመው በዓሉ ከመድረ ከደረሱ በፊት የታቦታቱ ማደሪያ በማጽዳትና ለአስተባባሪዎች የትራንስፖርት አገልግሎት በመስጠት ሙስሊሞች ቁልፍ ሚና መጫወታቸውን የሚካኤል ካቴድራል የመጽሐፍ ቅዱስ መምህር መጋቢ አዲስ በቃሉ ለቪዮ አስታውቀው ነበር። የከተራ ዕለትም የቀፊራ ሙስሊም ወጣቶች ወደ ጥምቀተ ባህር ለሚጓዙ ምዕመናን የታሸገ ውሃ በማደል አጋርነታቸውን ሲያሳዩ ነበር። በማግስቱ የጥምቀት ዕለት ደግሞ የኦሮሞ ኪነጥበብ መካከል የሆነችው የለጋሪ ሰፈር ሙስሊም በጎ ፈቃደኞች የሰሙትን ሳይሆን ያዩትን ይመኑ፣ እኛ እንወዳለን፣ እንዋደዳለን፣ እንወደዳለን በሚል መሪ ቃል የታሸገ ውሃ ብቻ ሳይሆን ልዩ ልዩ ፍራፍሬዎች፣ ኩኪስና ጣፋጮችን በማዘጋጀት በሞቃታማ አየር ረጅም ሰዓት ታቦት አጅበው ሲጓዙ ለዋሉት የሰፈሮቻቸው የኦርቶዶክስ ምዕመናን አቀባበል አድርገውላቸው ነበር። የአብሮነት ስቴትስ ትልቋ ኢትዮጵያ ትንሿ ኢትዮጵያ የምትለው ለጋሬ ናት። አንደኛ ብሔር ብሔረሰብ ያላት ለጋሬ የሌላት የላትን በሚል በፓናል አዘጋጅተናል። ሶስት መቶ ሀምሳ ደርዘን ውሃ ማድን የሚባለ ምግቦች፣ ብስኩት፣ ኬክ ምናምን ብርቱካን ሰፈሩ የሚታወቀው በኩድራ በምናምን ነው፣ በመንደሪን በብርቱካን በአትክልት ነው የሚታወቀው። ያንን ደሞ እኛ አብረን ስንኖር የነበረው በዚህ ስቴት ነበረ። ያንን ነው አሁን የመለስ ነው። ሁለተኛ ደግሞ ለአንድ ደግም ደግሞ አሸራችን ያስቀምጥንበት ሁኔታ አለ። በጋራ ሀገራችን በሃይማኖትም በብሄርም አሸራ ያስቀምጥንበት ወደ ሰባት መቶ ሰማንያ ምዕመናን ፈርሟል። በጣም ደስ ብሎት ነው ድጋሚ። በሃይማኖት አልጋችን ብሎ ነው የፈረሙት። በሃይማኖት በብሄር ጎረቤትም በሀገርም ወንጀል አላልፈጽም። በዛሬ ሁለት የሚገባውን የእግዚአብሔር ሀብ ታቦት ለማስገባት ከጥምቀተ ባህር ወደ ፖሊስ መሬት ለሚሄዱ ምዕመናንም የፖሊስ መሬትና ሀፈቴሳ ሙስሊም በጎ ፈቃደኞች ተመሳሳይ ዝግጅት አድርገዋል። ስሜ ፍራ ነው። አሁን ዛሬ ጥምቀት ስለሆነ እኛ ቀበላ የመጨረሻ ስለሆነ ብየኑ እኛ በወል ከምናለና እናስገባለን። ከዛ የእኛ ወንድሞችና ሂቶቹ ደስታ እንሰራ ሮብለ ዑመር በዚህ በዓል የብርሃን ጥምቀት በዓል ካቦቱ በሰላም ገብቶ በሰላም እንዲገባ ያደረግነው የተባበርነው የተባበር የዚህ ሰፈር ወጣቶች ተጎ ፍቃድ ነን። ያም ዛሬ የሰማንም ባል ሙስልምና ክርስቲያን አንድ መሆናቸው አብሮ መኖራቸው አብሮ መነ ሊኖሩ ስለሆነ ይህ ደስታ በጣም ደስ ብሎ ነው። ድሬዷ ያለ ሃይማኖትና ብሔር ልዩነት ነዋሪዎች ተሳስበው በፍቅር ይኖሩባታል የሚለውን የቀድሞ ስሟን የሚመልስ ድርጊት እንደሆነ ተሰምቷቸዋል። ቪ ያነጋገራቸው የኦርቶዶክስ ምዕመናን፣ ስሜ አሰፉንዱ ይባላል። አሉም በተመለከተው ባለፈው የነበረው ችግርና አሁን ዘንድሮ ያለው በጣም ቆንጆ ለውጥ አለ። ባለፈው ግርግር ነበረ በየቦታው ማለት ነው፣ ስጋት አለ። አሁን ግን ደስ የሚለው የትላንትና ከትላንት ወዲያ የነበረ ጥሩ ነገር ነው ያለው ምንም ነገር ሳናይ ነው እዚህ እግዚአብሔር የተመሰገነ ይሁን። ይሄን ያደረገው እግዚአብሔር ነው። ወጣቶቹ እስላም ሙስሊም፣ ክርስትያኑ ሳይሆን እየሰሩ ነው የምናየው ነው። ከበቀደምም ጀምሮ አብሮን እየታገሉን ደስ የሚለው እዚህ ጋር ብቻም ሳይሆን ከትላንትና ወዲያ ጀምሮ በጣም ደስ የሚለው ትጉግሉ እና እንዲሁ እግዚአብሔር ታሪካችንን ይቀጥል። ይህም መሰሉ መተባበር ለድሬዳዋ አዲስ አልነበረም። ባለፈው ዓመትም የመስቀለኛ ወጣቶች ኢድ አልፈጥርን አክብረው ከኢድ ሰላት ለሚመለሱ ሙስሊም ምዕመናን ተመሳሳይ የኩኪስና የታሸገው አዘጋጅተው ጠብቀዋቸው ነበር። ይሁንና በብዙ ግጭቶች መካከል የተሞላ ነበርና ድርጊቱ ብዙ የተነገረለት አልነበርም። አሁን ሙስሊሞች በክርስቲያን ባህል ላይ፣ ክርስቲያኖችን በሙስሊም ባህል ላይ አጋርነታቸው ማሳየታቸው ከነባሩ መተሳሰብ አልፎ አዳዲስ ቀለሞችን ጨምሮ እያየን ነው። ይህ ከአንድ ወቅት ፋሽንነት አልፎ ነባሩ የከተማ መታወቂያ የሆነው ፍቅርና መተሳሰብን በሚያጎላ መልኩ በቋሚነት የሚዘወተር እንዲሆን ኢትዮጵያ ያነጋገራቸው የሁለቱም ሃይማኖት ተከታዮች ምኞት ነው። የአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬ ዳዋ አዲስ ቸኮልን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በተከታዩ ደግሞ በባህር ዳር ጣና ለተከናወነው ስነ ስርዓት አስቴር ምስጋናው። የጥምቀት በዓል ሁሌ የሚከበረው በዝማሬ፣ በሆታ፣ በእልልታና በጭፈራ ነው። ዛሬ እኔ ያከበርኩበት ቦታ ግን ከተለመደው የተለየ ነው። ከባህር ዳር ከተማ በሶስት ኪሎ ሜትር ርቀት በሀይቅ ላይ በምትገኘው የጣና ሀይቅ የደብረ ማርያም ገዳም ላይ ነው። በዚህ ቦታ ላይ የጥምቀት በዓል ሲከበር የደብረ ማርያም ገዳም ታቦት የምትታጀበው በጣና ሀይቅ ላይ በታንኳና በጀልባ ነው። ይህ ስርዓት የሚከናወንበት ስፍራ ደግሞ አባይ በጣና ላይ የሚወጣበት አባይ ራስ ተብሎ በሚጠራው ስፍራ ላይ ነው። በጣና ሀይቅ ላይ የደብረ ማርያም ታቦት ባጀቡ ታንኳዎችና ጀልባዎች ያሉ ምእምናት ዝማሪያቸውንና እልልታቸውን ከጣና ሀይቅ ከሚመነጨው ማዕበልና ንፋስ ጋር ተዳምሮ ለመንፈስ ልዩ ሀሴት ይፈጥራል። ታቦቱን በታንኳ አጅቦ ማስወጣትና ማስገባት የተጀመረው ከአስራሁለተኛው መቶ ክፍለ ዘመን ወዲህ እንደሆነ የገዳሟ የስብከተ ወንጌል ኃላፊ መምህር ቀደሙ አንተነህ ይናገራሉ። እንኳን አደረሰዎት። እንኳን አብሮ አደረሰ። እስኪ ስለ ገዳሟ ታሪካዊ ዳራ ይግለጹልኝ። ገዳሟ በአጼ ይኩኖ አምላክ ዘመነ መንግስት በ1260 ዓ.ም ከሸዋ በመጡት በታላቁ ጻድቅ በአቡነ ታዲዎስ አማካኝነት የተመሰረተች ገዳም ናት። በዚች ገዳም ብዙ ቅርሶች ይገኛሉ። ብዙ የታሪክ ስፍራዎችን ማየት እንችላለን። ዘመን ተሻጋሪ ሆነው ዛሬም ትውልዱ ሊያስተምሩ የሚችሉ እንዲሁም ትውልዱን ለፈውስ የሚያበቁ ብዙ የጻድቁ የጸሎት ውጤት የሆኑ ብዙ ቅርሶች ይገኙባታል። ገዳሟ ከተመሰረተችበት ጀምሮ በዓል እንደዚህ ነው ሲከበር የነበረ ከብዙ ጊዜ በኋላ ግን አጼ ዘርዐያዕቆብ ልጅ አጼ በእደ ማርያም ክርስትና ተነስተውባት በዚች ቦታ ላይ የተለያዩ ነገስታትም እየመጡ ቦታዋን ሲጎበኟት በርካታ ምእመናንም አብረው ይመጡ ስለነበረ ቦታዋ መታወቅ ይችላለች። ከዛን ጊዜ ጀምሮ በተለያዩ ዘመናት የሰው ቁጥር ሊያንስ ይችላል፣ ነገር ግን ቦታዋ በአሉ ይከበር እንደነበረ ትናንትና ከነበሩ አባቶች መረዳት ይቻላል። በተለያየ ዘመናት የሰው ቁጥር አንዴ ያንሳል፣ አንዴ ይበዛል። አሁን ባለው በኮቪድ-19 ምክንያት ያው የሰው ፍሰት ትንሽ ቀዝቀዝ ያለ ነው። ባለፈው ጊዜ ግን በተለይ ጥርን እንዲሁም ክረምትን በአካባቢ ብዙ ሰዎች እየመጡ ቦታዋን ይጎበኛታል። ለየት ባለመልኩ በዓልን ማክበር ለሚፈልጉ ሰዎች የሚያስተላልፉት መልእክት ካለ እድሉን ልስጥዎ። በተለይ ጥምቀትን በጣና ሐይቅ በታላቋ ደብራችን በጣና ሐይቅ ደብረ ማርያም ገዳም ማክበር ከሌሎቹ ቦታ ለየት ያደርገዋል። ከደንገል የሚሰሩ ታንኳዎች ዙሪያውን ታቦቱን ያጅባሉ። እንዲሁም ጀልባዎችም ከመሀል ከተማ ማለት ከባህር ዳር እየመጡ ታቦቷን ያጅባሉ። ይህንን ማየት ከምንም በላይ ልዩ ደስታ ልዩ ስሜትን ይፈጥራል። ጥር 11 ቀን የሚችል በተለያየ ጊዜ መጥቶ የቦታዋን ታሪክና የቦታዋን በዓል አከባበር ሌሎቹን በዓላት ስለሚከበሩ መጥቶ በማየት ፍጹም ያገሩን ታሪክ ያለውን ባህሉን፣ ሃይማኖቱን፣ ትውፊቱን መረዳት እንዲችል በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። እንግዲህ በዓሉ ደግሞ ከውሃ ጋር ግንኙነት አለው። ውሃ ላይ ማክበር ደግሞ የተለየ ስሜት ይፈጥራል። ክርስቶስ የተጠመቀበት ዮርዳኖስ ባህር ነው። አንደኛ በዓለም ላይ ታላቅ የሆነው ረዥሙ ወንዝ ናይል የሚባለው ወንዝ በጣና ላይ ሰንጥቆ የሚወጣበት በዚች በጥንታዊቱ ገዳም በደብረ ማርያም በኩል አድርጎ ነው። ጉማሬዎችም ይገኙበታል። በመውጫው በኩል ዙሪያዋን ቦታዋ በራሱ በልዩ ልዩ እጽዋት የተከበበች ታሪክን ጠብቃ ያቆየች ከወፍ ድምፅ ውጭ ሌላ ድምፅ የማይሰማባት ጸጥ ያለች ቦታ ናት። በዚች ቦታ መጥቶ ደግሞ እግዚአብሔርን በጸሎት ጠይቆ በባህሩ ላይ ያለውን በዓሉ ሲከበር በዓሉን አክብሮ መሄድ ከምንም በላይ ትናንትና ክርስቶስ የተጠመቀበት ዮርዳኖስን ያሳስበናል፣ ያሳየናል ማለት ነው። ይህንን ሃይማኖታዊ ስርዓት ለመታደም ከባህር ዳር ከተማ በርካታ ምእመናን ይመጣሉ። የአካባቢው ታዳጊዎችና ወጣቶች ደግሞ ለዚህ ቀን የሚሆን ታንኳ ይሰራሉ። ታንኳን ለማታውቁ ጥቂት ላብራራላችሁ። ታንኳ ማለት በሐይቅ ዳርቻ በሚበቅል ደንገል ወይም በእንግሊዘኛው አጠራር ፓፒረስ ከተባለ የሳር ዝርያ የተሰራ ባህላዊ መጓጓዣ ነው። ይህንን መጓጓዣ ከሰሩ ታዳጊዎች ጋር ቆይታ አድርጊ፣ ያለው ስሜ ፋሲካ ኮታዬ ይባላል። ጥምቀት ሲደርስ ደንገል እናጭዳለን። መጀመሪያ እዛም ታንኳን እንሰራና ከዛ በኋላ ታቦታን በታንኳ እያጀብን እንሄዳለን። በዚህ ዓላማ ብላችሁ ነው የምትሰሩት? ምን ያህል ጊዜ ይወስድባችኋል? ለማጨድ አንድ ቀን ይፈጅብናል። ለመስራትም እንደዚህ አንድ ቀን ይፈጅብናል። እና ታቦታን በዚህ በታንኳ እናጅበታለን። ጥምቀት ስንት ቀን ሲቀረው ነው ስራ ወር ምንድ አካባቢ አቶ አምላኩ ጌትነት በየአመቱ እዚህ ቦታ ላይ የጥምቀትን በዓል እንደሚያከብሩ ይናገራሉ። በዚህ ቦታ ላይ ባህል ማክበር ብቻ ሳይሆን የተለየ ማህበራዊ ትስስርም እንዳለው ይናገራሉ። እኔ ሌላ ሀገር ነው የነበርኩኝ። ወደዚህ ከመጣሁ ጊዜ ጀምሮ ከዚህ ነው የማከብረው። ምን አይነት ስሜት ይፈጥር ቦታ ል እዚህ መጣሁ በዓልን ሲያከብሩ በጣም ነው የምደሰተው። ልጆቼ ናቸው እነዚህ ባለየቴናት ሁሎችን ሰብስባርጌ ይዤ መጥቼ ነው የምወሉ ምን አይነት የተለየ ድባብ ስ ማክበር በዓል እንደምታዩ ይበላን ይጠጣን። በአመት አንድ ጊዜ አሁን በአጋጣሚ ሆኖ ሶስት በሬ ነው የታረደ። ከዚህ ሁሉም ጠግቦ ነው የሚሄደው። ከዚህ እንዳየሹ ማዱ ሰፊ ነው። ብንበላው ብንበላው አባን ይዘን አላልቅም አለ እና ስለዚህ አንድ በህይወት የሙሎ የሚያስደስተኝ እንዲህ አይነት ባልስውል ቀደም ሲል በታንኳ ነበረ የምናከብሮ የነበረው። መቤታችን በታንኳ ቀጥ ብላ ቁማ ነበር የምትሄደው በሰው በሚቀዘፈው ማለት ነው። በአሁኑ ሰዓት ግና ታጅባ ታጅባ ቁማ መዘመራን እየዘመረ ጀልባ ያላቸው በጀልባ አጅበው ሲሄዱ ራሱ ከዚህ መሆንሽን ትረሸዋለሽ። ካለሽ ደስታ የተነሳ ማለት ነው። እስኪ ስምህን ግለጽልኝ። ታዘበው ዘመነ እባላለሁ ከባህር ዳር የደብረ ማርያምን በዓል እንግዲህ ለማክበር እዚህ ጀልባው ላይ ነው የተገናኘ ነው እና ታቦቱን ወደ ገዳሙ እየሸኘ ነው። እና ምን አይነት ስሜት ፈጠረብህ? በጣም በጣም ከምትገልጭው በላይ ነው የተደሰትኩት እኔ። ያው ሌሎችም ሰዎች እንደዚህ ጊዜ እናንተን ካላቸው መጠው ቢመለከቱ በጣም ደስ ይለኛል። ከሌሎች ለየት የሚያደርገው ሌሎች በየብስ ነው የሚያከብሩት። እዚህ ጋር ደግሞ የምታየው በአባይ ላይ በጀልባ በታንኳ ምናምን ስለሆነ በጣም ያምራል። በተባበሩት መንግስታት የትምህርት የሳይንስ ና የበዓል ማዕከል ከማይዳሰሱ ቅርሶች ከተመዘገቡት ውስጥ አንዱ የኢትዮጵያ የጥምቀት በዓል አከባበር ነው መልካም በዓል ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው አስቴር ምስጋናውን ለዝግጅቷ አመሰግናለሁ አድማጮች አሁን ለምሽቱ የመጨረሻ ወዳደረግ ነው ቅንብር ሰዳችሁ በዩናይትድ ስቴትስ ፕሬዚዳንታዊ በዓለ ሲመት ሰላማዊ የስልጣን ሽግግር ምልክት ተደርጎ ይወሰዳል የአሜሪካ ድምጹ ስቲቭ ሬዲሽ የትላንቱን የጆ ባይደንን በዓለ ሲመት ከቀደሙት በምን ይለያል ሲል ቅኝት ያደረገበትን ዘገባ አድርሶናል። ኤደን ገረመው እንዲህ ታቀርብልናለች። በአሜሪካ ታሪክ ውስጥ የፕሬዝዳንታዊ በዓለ ሲመት ልዩ የሆነውን የአሜሪካ ዴሞክራሲን ማሳያ ተደርጎ ይወሰዳል። ፕሬዝዳንት ሃይዘን አወር በበዓለ ሲመታቸው ወቅት በዚህ መልክ ነበር ቃለ መሃላ ላይ ፈጸሙት። እኔ ድዋይት ዲ ሃይዘንሃወር ይህን ቃለ መሀል ላይ የሚፈጽመው። የፕሬዝዳንት ቢል ክሊንተን በዓለ ሲመትም ሰላማዊ የሆነው የስልጣን ሽግግር የታየበት ነበር። የዩናይትድ ስቴትስ ፕሬዝደንት ቢሮ ኃላፊነቶችን በታማኝነት ለመፈጸም ላለፉት ዘመናት ስልጣን ከአንዱ የፖለቲካ ፓርቲ ወደ ሌላኛው ሲሸጋገር ቆይተዋል። ለማስታወስ ያህልም ከዴሞክራቱ ቢል ክሊንተን ቀጥለው ሪፐብሊካኑ ጆርጅ ደብልዩ ቡሽ ስልጣን ተረክበው ነበር። የአሜሪካንን ሕገ መንግሥት ለመጠበቅና ለመንከባከብ እንዲሁም ለመከላከል እጅግ መራራ ከነበረው የፕሬዚዳንት ዶናልድ ትራምፕና የሂላሪ ክሊንተን ምርጫ በኋላ ፕሬዚዳንት ዶናልድ ትራምፕ በዚህ መልኩ ነበር ሲመታቸው የተፈጸመው። እግዚአብሔር ይርዳኝ። ትላንት ጥር 12 2013 ዓ.ም ጆ ባይደን የአሜሪካ 46ኛው ፕሬዚዳንት በመሆን ከሁለት ሳምንታት በፊት በፕሬዚዳንት ዶናልድ ትራምፕ ደጋፊዎች ጥቃት በደረሰበት በካፒቶል ሂል ደረጃዎች ላይ ቆመው ቃለ መሐላ አድርገዋል። ይሄ ሁኔታ ታዲያ ቀድሞውንም በኮሮና ቫይረስ ምክንያት ተቀዛቅዞ የነበረው በዓለ ሲመት ይበልጡን እንዲያንስ አድርጎታል። ላራ ብራውን በጆርጅ ዋሽንግተን ዩኒቨርሲቲ የፖለቲካ አመራር ድህረ ምረቃ ትምህርት ቤት ዳይሬክተር ናቸው። በዚህ ዙሪያ የሚሉት አለ። ብዙ አሜሪካውያን በዓለ ሹመቱ እንዲሆን የሚጠብቁት ነገር ይፈጸማል ብዬ አስባለሁ። በበዓለ ሲመቱ ላይ የሚገኙ ታዳሚዎች ቁጥር የተመጠነ ሲሆን ከቃለ መሐላም በኋላም ሰላማዊ የሆነ የስልጣን ሽግግር መካሄዱን ለማረጋገጥ ባይደን የወታደራዊ ትዕይንትን ይታደማሉ በመቀጠልም ባይደን ከቀድሞ የዩናይትድ ስቴትስ ፕሬዚዳንቶች ባራክ ኦባማ፣ ጆርጅ ደብሊው ቡሽ እና ቢል ክሊንተን ጋር በመሆን በአርሊንግተን ቨርጂኒያ ወደሚገኘውና ያልታወቀ ወታደር ብሔራዊ መካነ መቃብር ያቀናሉ። ባይደን ታዲያ የእሳቸው በዓለ ሲመት ከቀደሙት እንደሚለይ የተረዱ ይመስላል። በፔንሲልቬኒያ አውራ ጎዳና ላይ እጅግ ብዙ ሰውና የበዓለ ሲመት ትዕይንት እንደማይጠብቀኝ ግምቴ ነው። በአንጻሩ ፓሬድ አክሮስ አሜሪካ ወይም መላው አሜሪካን በሰልፍ የተሰኘው የበዓለ ሲመት ኮሚቴ አካል የተለያዩና እጅግ ልዩ የሆኑ ትዕይንቶች በመላው አሜሪካ በቴሌቪዥን ይካሄዳሉ ሲል አስታውቋል። የተለመደው የበዓለ ሲመት ምሽት ግብዣም ዘንድሮ ዴሚ ለቫቶና ብሩስ ስፕሪንግስቲንን የመሳሰሉ ሙዚቀኞችን ባካተተና በፊልም ተዋናዩ ቶም ሃንክስ መሪነት በሚካሄድ የዘጠና ደቂቃ ልዩ የቴሌቪዥን መርሃ ግብር እንደሚተካ ተገልጿል። ዋሽንግተን ዲሲ በብሔራዊ ወታደሮች እየተጠበቀ ሲሆን ቤታቸው እንዲቆዩ የተላከላቸው መልእክት ላልደረሳቸውም ትእዛዙ መሳሪያ በታጠቁ ጦር ሰራዊት አማካኝነት ተግባራዊ እንደሚደረግ ተገልጿል። በጆርጅ ዋሽንግተን ዩኒቨርሲቲ የጂኦግራፊ ክፍል ሊቀመንበር የሆኑትና ናሽናል ሞል የተሰኘው መጽሐፍ ደራሲ የሆኑት ሊሳ ባርቶን ሾርት ታዲያ ይሄ ሁኔታ እጅግ አሳሳቢ ነው ይላሉ። አስራ አምስት ሺህ የሚሆኑ የሀገሪቱ ወታደሮች ዲሞክራሲያዊ በሆነ ምርጫ ሂደት ያለፈን በዓለ ሹመት በካፒቶል ለመጠበቅ መላካችን ራሱ አሳሳቢ ምልክት ነው። ይህ መልካም አይደለም። ናሽናል ሞል ከሳምንታት በፊት እንደ አውሮፓውያን አቆጣጠር ጥር ስድስት ላይ ጥቃት ከደረሰበትና በዓለ ሲመቱ ከሚካሄድበት ካፒቶል ሂል ጀርባ ያለ ቦታ ነው። ሊሳ ባርቶን ታዲያ ይህ አካባቢ በዛሬው በዓለ ሲመት ኮትሮ በተለየ መልኩ ብቸኝነት ያጠላበትና አሳዛኝ ቦታ ሆኗል ይላሉ። በዋሽንግተን ሰዓት አቆጣጠር ዛሬ ቀትር ላይ ባይደን አርባ ስድስተኛው የአሜሪካ ፕሬዚዳንት ሆነው ይሾማሉ። ለስቲቭ ሬድሲች ዘገባ አይደን ገረመው ከዋሽንግተን ዲሲ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ፕሮግራም እዚ ላይ ያበቃ። አስተናጋጃቸው አሉላ ከበደ ከአቀናባሪያችን ብርሃን ሀይሉ ከዕለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።